የባህል መድረክ ጤና ይስጥልኝ አድማጮች። ለዛሬው የባህል መድረክ ዝግጅታችን ከሀገራቸው ውጭ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ካደጉበት በጋራ የመኖር ባህልና ወግ ውጭ ርቀው ሲኖሩ የሚያጋጥማቸውን ማህበራዊ ቀውስና የባህል ግጭት የሚያስቃኝ ነው። ከዝግጅቱ ጋር አብሬያችሁ የምቆየው ሀና ደምሴ ከለንደን ነኝ። መልካም ቆይታ። ኢትዮጵያ ስደትን ያወቀችው ሕዝቦቿ ጥለዋት ተሰደው መጠጊያ አጥተው ሳይሆን መሸሸጊያ ያልነበራቸውን ሕዝቦች በመቀበል ለህይወታቸው ከለላ በመስጠት እንደነበር ታሪክ ይናገራል። ምንም እንኳን ሀገራችን ኢትዮጵያ ከለላ ሆናቸው ህዝቡ ሰላም ሰጥቷቸው ህልውናቸውን ዛሬ ላይ ያደረሱ ታሪክን በምስጋና አልፎ አልፎ ሲያነሱት ቢደመጡም አሁን ግን ኢትዮጵያውያን ሀገራቸውን ጥለው ለመውጣት የትኛውንም ዋጋ ከመክፈል አያመነቱም። ስደት የሚያስከፍለው ዋጋ አይተመንም። በህይወት በመንፈስ፣ በስነልቦናና በአቅም የሚከፈል ነው። ሰውነትን ይበላል። ይህንን ሁሉ ዋጋ ከፍለው መሰደጃ መጠጊያ የሚያገኙት ደግሞ በጣም ጥቂቶች ናቸው። እንደ ጣፈንታ ሆኖ ህይወት ሰምሮላቸው የሰው ሀገር ሀገራቸው አድርገው ልባቸውን ግን ሀገራቸው ከወገናቸውና ከቤተሰቦቻቸው ጋር አኑረው በአካል የሰው ሀገር ሀገሬ ብለው የሚኖሩ ኢትዮጵያውያንና ኤርትራውያን የሚገጥማቸው ፈተና ቆመው ሲሄዱ በእለት ተዕለት ህይወታቸው ብቻ አይደለም። ህይወታቸው አልፎ ሞተው እንኳን በድናቸው በሰውነት የሚገባውን የሀገራችን ባህልና እምነት የሚፈቅደውን እረፍት አያገኝም። ኢትዮጵያውያን በጋራ ስንኖር ማህበራዊ ችግሮቻችንን የምናስወግድበት በመግባባት በሰላምና በጋራ የምንኖ ኖሩበት ባህል እናወጋለን። ይህ አብሮ የመኖር ባህል የሚመሰረተው እስከ ቅርብ ጊዜ ድረስ ዘር፣ ቋንቋ፣ ጎሳ፣ አቅም ሳይለይ ፍላጎትን መሰረት አድርጎ በአንድ አካባቢ የሚኖሩ ሰዎች ለጋራ ችግሮቻቸው መፍትሄ ለማበጀት የሚመሰርቱት ነው። አቶ ክንዳለመስፍን በኢትዮጵያ የማህበራዊ ጥናት ባለሙያ በስልክ እንደገለጹት ኃይል ደስታ ሲኖረው በተለያየ ማህበረሰብ ሰዎች ተገናኝተው አይዲያቸውን ሼር የሚያደርጉበት የሚረዳዱበት መካኒዝም የሚደጋገፉበት እንዲሁም ደግሞ ሰው ቢታመሙባቸው እንኳን ለማሳከም የሚሆን ዋጭ ነው ማድረግ። እንዳንዴ ደግሞ ሰው የሚሆነው አይታወቅም እና ምናልባት ከዛ ውስጥ ሰው ወደ ውጭ እድሉ እንዲያገኙ ወይም ደግሞ የትምህርት እድል አግኝተው ወደ ዩኒቨርስቲ ልጆቻቸው ቢሄዱ ይሄ እድሉ ወይም እኩቡ ከዛ ዋጭ አውጥተው ለመጠቀም እንዲሁም ደግሞ ለሚፈልጉት አላማ ለማድረግ ይጠቀሙበታል። ይሄ በሀገራችን የተቋቋሙት እነኚህ ባህላዊ ሴቶቻችን ከቁሳዊ የዕለት መረዳጃነት አልፈው በማህበረሰቡ የስነ ልቦና ደህንነት ያለው ጥቅም ከፍተኛ ነው። አሁን ባለው ሁኔታ እነኚህ ህብረተሰቡ ጠብቆ ያቆያቸው የማህበረሰብ መረዳጃ የሆኑት ጠንካራ ማህበራዊ ሴቶቻችን ከተሜነት በተስፋፋ ቁጥር እየቀነሱ መጥተዋል። እንዲህ አይነቱ የማህበር ትስስር ብቁ ዜጋን ለማፍራት ከፍተኛ ድርሻ የሚያበረክት በመሆኑ ለአንድ ሀገር እድገትና ለማህበረሰብ ትስስር የሚያበረክተው አስተዋጽኦ ከፍተኛ ነው ሲሉ አቶ ክንዳለም አክለው ተናግረዋል። ያለሽ ወንድም እየተሰራ ነው። አንዳንድ ደግሞ ሰው ከሚኖርበት ጠንካራ የሆነ ቦንድ ካለበት ኮሚኒቲ የወጣው ምሳሌ ምናልባት አዲስ አበባን በደንብ የምታውቂው ከሆነ አራት ኪሎ የሚባሉ ካሳንቺስ የሚባሉ ጨርቆስ የሚባሉ አንዳንድ ፈጠረሰውን እየፈረሱ ነው። እነዛ ሰፈሮች እየፈረሱ ኮንዶሚኒየም ስታብሊሽ ይደረጋል። ኮንዶሚኒየም በምትሄድበት ጊዜ ሪል ስቴት ወይም አፓርታማ ነው የሚባሉ ነገሮች ሰብት ጊዜ እነዚህ ሶሻል ኢንስቲት የሚባሉ ቅድም ኖረነ ስለሚሆኑ ኦልሞስት እየቀነሱ ነው የሚባሉ መጥፋት እንኳን ባይደርስም በጣም ቀንሰዋል። ምክንያቱም የሚቀንሱበት ምክንያት ምንድነው? እነዚህ ሶሻል ቦንዶች ስትሮንግ የሚሆኑ አብረሽ ትኖርበሽ አብረሽ ያደግሽበት እድሜሽ ገፋ በለበት ወይም ደግሞ አብረሽ ስትኖሪ ናቸው። እነዚህ ነገሮች ስታብሊሽ የምታደርጋቸው በአውሮፓ ጀርመን ኑረምበርግ ከተማና አካባቢው በሚኖሩ ኢትዮጵያውያን፣ ትውልደ ኢትዮጵያውያን የተመሰረተው ድር ዘር፣ ጎሳ፣ ቀለም ሳይለይ ኢትዮጵያዊ የጋብቻ ትስስር ያለው ሁሉ የድሩ አባል መሆን ይችላል ሲሉ በስልክ የገለጹልኝ አቶ አህመድ ሲራጅ ናቸው። ስደተኞች ወደዚህ ወደ ጀርመን በብዛት ይገባሉ። ትልቁ ካምፕ መጀመሪያ ስደተኞች የሚመዘገቡበት ካምፕ እዚህ ኑርንበርግ ከተማ እኔ የምኖርበት ወይም ዕድር ያለበት ከተማ ከዚህ ከተማ አስራ ሰባት ኪሎ ሜትር ርቀት ላይ ይሄ ትልቁ ካምፕ ይገኛል። እዚህ ካምፕ ውስጥ በብዛት ኢትዮጵያኖች አሉ፣ ሌሎችም የተለያዩ ዜጎች እና እኛ በዚህ አካባቢ የምንገኝ ኢትዮጵያውያን አንድ ትልቅ የኢትዮጵያ የባህል ማህበር ወይም ኢትዮጵያ ኮሚኒቲ አለን፣ ሀያ አምስት ዓመቱን ያከበረ ከዚህ ኮሚኒቲ ጋር ሌላ እንደዚሁ ስለ ጤና ጉዳይ ወገኖቻችንን የምንረዳበት የህብረት ክንድ በኤድስ ላይ የሚል ማህበርም አለን። ይሄ ማህበር እዚህ ካምፕ ውስጥ በወር አንድ ጊዜ ወይም ሁለት ጊዜ ካምፕ ውስጥ ገብተን ለወገኖቻችን ድጋፍ እናደርጋለን። በዚህ ጊዜ ውስጥ በአጋጣሚ ሁለት ሶስት ጊዜ የሞት አደጋ ተከሰተ። ስደት በሰሀራ በኩል የመጡ ወገኖቻችን ማለት ነው እና እነዚህን በተለያየ ጊዜ የሞት አደጋ የደረሰባቸውን ወገኖቻችንን ያው በባህላችን ወደ ሀገራቸው ወደ ቤተሰቦቻቸው መላክ ግዴታ ነው። በዚህ ጊዜ ትልቅ ችግር አጋጠመን። ገንዘብ ማሰባሰብ፣ የቪዛ ጉዳይ፣ እነዚህ እነዚህ ነገሮች በጣም ችግር ሲፈጥሩብን መጨረሻ ላይ ይሄ ነገር በዚህ መልኩ መቋቋም አንችልም፣ ቤተ ክርስቲያን ቆመን ሳንቲም መለመን፣ መንገድ ላይ ቆመን ሳንቲም መለመን የሲከብደን እድር ለምን አናቋቁምም ብለን ከዚህ ነው ይህንን እድር እንድናቋቁም የወሰን ነው ማለት ነው። በኑረንበርግና አካባቢው የሚኖሩ ኢትዮጵያውያን እድር ይባላል። እድሩ ከተመሰረተ አራተኛ ዓመቱን ይዟል። 120 ዋና አባላት አሉት። አባላቱ በየወሩ አምስት ዩሮ ይከፍላሉ። ይህንን እድር ካቋቋመን በኋላ የሚደርሱብንን እክል ያለ ጭንቀትና ያለ ስጋት እንደ ሀገራችን ባህል በወጉ እንወጣለን ብለዋል። በባህላችን አብዛኛው አስከሬኑ ወደ ትውልድ ሀገሩ ወደ ቤተሰቦቹ እንዲሄድ ነው የምንፈልገው ሁላችን። አስከሬን መላክ ቀላል አይደለም። መጓጓዣው በጣም ውድ ነው። ብዙ ጊዜ እነዚህን ችግሮች ለመቋቋም ብዙ ፈተና ነበረብን። እድር ካለ ገንዘብ አለን፣ አባሎች የሚያዋጡት እና ይህንን አስከሬን በአጭር ጊዜ ውስጥ ወደ ቤተሰቦቹ መላክ እንችላለን ማለት ነው። እድራችን ከኮሚኒቲው ጋር ግንኙነት አለው፣ ከቤተክርስቲያን ጋር ግንኙነት አለው። የእድራችን አባል ሆስፒታል ቢገባ ለአባላቶች ይነገራል። በቻሉ ጊዜ ሂደው እንዲጠይቁ ማለት ነው። መርዶ ቢደርስ እንደዚሁ ይነገራል። የቻለ እግዚአብሔር ያጽናችሁ ለማለት ወደዛ ቤተሰብ እንዲሄድ ይነገራል። ፌስቡክ አለን። ቤተክርስቲያን ብዙዎቻችን እንገናኛለን፣ እንነጋገራለን ማለት ነው። የኑሮ ሁኔታ ሆኖ በየወሩ የድሮ አባላት ባንገናኝም በሶስት ወራት አንዴ እንገናኛለን። ከዚህ በተጨማሪ በአካባቢያችን ካለው ከኢትዮጵያ ማህበረሰብ ጋር በመተባበር በአመት ሁለቴ ትልልቅ የመገናኛ ዝግጅት እናደርጋለን። በዚህ ጊዜ ሁሉም በአካባቢው የሚኖሩ ኢትዮጵያውያን እና ትውልድ ኢትዮጵያውያን በመገናኘት ልጆቻችን ይተዋወቃሉ። ቤተሰብ ይጫወታል። በሀገራችንና በሌሎች ጉዳዮች ላይም እንወያያለን መረጃ እንቀያየራለን ብለዋል። ከሁለት ዓመት በፊት በብሪታንያ የተመሰረተ ብሪጅ የተሰኘ የመረዳዳድር መስራች መስራችና ሊቀመንበር የሆኑት አቶ ሰፊው ምስጋናው በዚህ በዩናይትድ ኪንግደም ደምስ የምንኖር ኢትዮጵያውያን እንዲሁም ደግሞ ኤርትራውያን በአሁኑ ሰዓት በተለይም በዚህ አመት ለየት ያለ ችግር እያጋጠመን ያለው ብዛት ያላቸው ሰዎች በተለያዩ ምክንያት ያረፉበት ሁኔታ አለ። በተለይም ደግሞ ከሀገራችን ርቀን ከማህበረሰባችን ርቀን እንደመገኘታችን እንደዚሁ በተናጠል ወይም ደግሞ ጃንጥላ ዝቅዝቃን ቤተ ክርስቲያኖቻችን የሚያደርጉትን ትልቅ ድጋፍ እንዳለ ሆኖ በመደራጀት ቀላል ገንዘብ አዋጥተን የጋራ ችግራችን ግን በጋራ የምንወጣበትን መንገድ ማመቻቸቱ ትልቅ መፍትሔ ነው ብዬ ነው የማስበው። በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ ማህበረሰብ የስደትን አስከፊ ገጽታ ሲያዩ ይህ የመጀመሪያቸው አይደለም። የተዘበራለቀ የፖለቲካ እምነትና አመለካከት ከዚሁ ጋር ተያይዞ ባለፉት ሁለት አስርት ዓመታት ያቆጠቁጠው ዘረኝነትና ጠባብነት ማህበረሰቡ ባህላዊ ሴቱን እንዳያዳብርና እንዳያከብር በሚያሳዝንና በሚያሳፍር ሁኔታ ሸብቦ ይዘውታል። እኔ የብሪጅ መረዳጃ ማህበር መስራችና እንደ እንዲሁም ደግሞ ተመርጄ ሊቀመንበርነት እያገለገልኩ ነው ያለሁት። ይሄ መረዳጃ ማህበር ወይም ደግሞ በእንግሊዝኛው ብሪጅ ሪልፍ አሶሲዬሽን ይባላል። የተመሰረተው በሁለት ሺ አስራ ሰባት ዓመተ ምህረት ነው። መሰረታዊ አላማው እንደሚታወቀው ሰው በሚሞትበት ጊዜ ለመረዳዳት እንዲያመቸንና በተለይም ደግሞ የቀብር ስነስ ስርዓትን በኢትዮጵያዊ ባህል መሰረት ሊፈጸም የሚያጋጥም የገንዘብ ችግርን በቀላሉ ለመወጣት እንዲያመች እና ከዚህ ከቀብር ጋር የተያያዙ ክፍያዎችን በቀላሉ መክፈል እንዲያመችን በማሰብ የተደራጀ ማህበር ነው። ዚህ ሀገር በምኖርበት ወቅት በተለያዩ ችግሮች ወገኖቻችን የሚሞቱበት አጋጣሚ ነበረ። በተለያዩ ሁኔታዎች ሰዎች ሞተው የመገኘት አጋጣሚ ነበር። ከዚህም ደግሞ በተያያዘ የግሪን ፎል ታወር የእሳት አደጋ ሌላው አንዱ ምክንያት ነበረ። እና እነዚህን ሁኔታዎች ስንመለከት በተደራጀ መልኩ መሄዱ አዋጭ ስለሆነ እና በተለይም ደግሞ በየቤተ ክርስቲያኖቻችን እንዲሁም ደግሞ በሃይማኖት ተቋማት ጃንጥላ ዘግዝቆ ከመጠየቅ ይልቅ በእንደዚህ አይነት ማህበር ተደራጅቶ አቅምን በማደራጀት መሄዱ አስፈላጊ ሆኖ ስላገኘነው ነው ይህን ማህበር ለማቋቋም የተገደድነው። መሰረታዊ የሆኑ ችግሮችም ስለነበሩ ነው። እድር ዘር፣ ጎሳ፣ ሃይማኖትና ቅምሳይ ላይ በአንድ አካባቢ የሚኖሩ የማህበረሰብ ክፍሎች ድንገተኛ ችግር ሲገጥማቸው የሚረዳዱበት የገንዘብ፣ የስነ ልቦናና የሞራል እገዛ የሚያደርጉበት የሚጠቃቀሙበት ማህበራዊ ችግሮቻቸውን ለመቅረፍ አብሮ በመኖር ከመሰረቷቸው ጠንካራ ማህበራዊ እሴቶች መካከል አንዱ ነው። አንድ እህቴ ወይ አንድ ወንድም ተዘግቶ ብቻውን የሚቀርበት እንደዚህ የመገናኛ ሴንተር ስለሌለን ነው። እና ይሄ በስደት ላይ እስካለን ድረስ የግድ ያስፈልገናል። ይሄንን ሁሉም በያለንበት እንደዚህ አይነት ነገር ለመስራት በእርግጥ አንድ መቶ ሰው በአንድ ጊዜ አይነሳም። ሁለት ሶስቱ ወገኖች ግን ይህንን ኃላፊነትና ይሄንን መስዋዕትነት ከፍሎ ወገኖቻችንን ብንታደግ፣ እርስ በርሳችን ብንረዳዳ ይሄ ከወላጆቻችንም የወረስነው ነገር ነው። ስለዚህ በስደት ላይ ብንሆንም እንደዚህ አይነቱን ጥሩ ባህል ማዳበርና መጠቀም የእኛ ኃላፊነት ነው፣ በሰውነታችንም የእኛም ግዴታ ነው። እያንዳንዳችን አንዱ ለአንዱ ኃላፊ መሆን ሰው በመሆኔ ለሰው እንደዚህ አይነት ነገር በየቦታው ቢለመድ በጣም ጠቃሚ ነው። የጎርጎርሳውያኑ አዲስ ዓመት ከገባ ሁለት ወሩን በያዝነው ሳምንት ጨርሷል። በታላቋ ብሪታንያ ዋና ከተማ ለንደን ብቻ ሰባት ወገኖችን በድንገት በህይወት አተናል ሁለቱ ገና ሀያዎቹን አላጋመሱም። የሁለቱን አስከሬን ወደ ሀገር ቤት ለመላክ የገንዘብ መዋጮ በየቤተ ክርስቲያኑ እንዲሁም በየማህበረሰብ መገናኛ ገጾች እየተደረገ ነው። ግማሾቹ በቤታቸው ህይወታቸው አልፎ ከሳምንት በኋላ ነው የተገኙት። ከዚህ ሁሉ የባሰው ደግሞ ከኢትዮጵያ ባህልና ወግ ውጪ ህይወቱ ካለፈ ከአንድ ዓመት በኋላ የተቀበረው ትውልድ የኢትዮጵያ ታሪክ አሳዛኝም አሳፋሪም ነው። ከባድ ፈተና ነው። በማህበረሰባችን እያጋጠመ ያለው አደጋ ቀላል የሚባል አይደለም። በእውነቱ አንድ ሰው ሞቶ አንድ ኢትዮጵያዊ ሞቶ አንድ አመት ሙሉ ሬሳው ሳይቀበር ለረጅም ጊዜ መቆየቱ ከኢትዮጵያዊ ባህላችንም ውጭ ነው። ብሪጅ ሪሊፍ አሶሴሽን ከተቋቋመባቸው አንዱ በተለይም ደግሞ በዚህ ሀገር የሚደረገው ሬሳ የመቃጠል ሬሳ እንደዚህ አይነት ሁኔታ ለረጅም ጊዜ በገንዘብ እጥረት የዚህን ያህል ጊዜ መቆየቱ እንደ ትልቅ አደጋ ከሞራላችንም ከባህላችንም ጋር የማይሄድ በመሆኑ በመደራጀት ችግራችን ካለሀፍረት እንድንፈታ እንድንሆን በአንክሮት እንድናስብበት ጥሬን አስተላልፋለሁ። እዚህ ሰው ህይወቱ ሲያልፍ አቅም ከሌለው በድኑ ተሰብስቦ ከመቃጠል ውጭ አማራጭ የለውም። ይህንን አሰቃቂ ችግር ደጋግመን በማየታችን ብርጅ የተሰኘ የመረዳጃ ማህበር እድር አቋቁመናል፣ ያሉት አቶ ሰፊው ምስጋናው እድሩ እንደ ባህላችን ሃይማኖት፣ ዘር፣ ጎሳ፣ ፆታ ሳይለይ ሁሉንም በብሪታንያ የሚኖሩ ኢትዮጵያውያንን እና ኤርትራውያንን ድንገተኛ ሀዘን በገጠመን ጊዜ እንድንረዳዳበት የሚያስችለን ማህበር ነው ብለዋል። የዛሬው የባህል ፕሮግራማችን በዚህ አበቃ። አብራችሁን ስለቆያችሁ እናመሰግናለን። መልካም ሳምንት